create the Africa. ጤና ይስጥልን አድማጮቻችን፣ አሰቃቂው የሩዋንዳ የዘር እልቂት ከተፈጸመ ከ26 ዓመታት በኋላ ከዋነኞቹ የወንጀሉ አቀናባሪ አንዱ ናቸው የተባሉት ተጠርጣሪ የ85 ዓመቱ ፌሊሲን ካባጉ ባለፈው ግንቦት 8 2012 ዓ ም ፈረንሳይ ውስጥ በቁጥጥር ስር መዋላቸው ታውቋል። የዶይቼቬሌ ዲደብሊው የጀርመንኛ ቋንቋ ፕሮግራም ክፍልም በተጠርጣሪው መታሰርና ቀጣዩ የፍርድ ሂደት ዙሪያ የተለያዩ ወገኖችን አነጋግሮ አንድ ዘገባ አቅርቧል። የዛሬው ትኩረት በአፍሪካ መሰናዷችንም በዚህ ላይ ያተኩራል። እንደ ጎርጎራዊ አቆጣጠር ሚያዝያ 6 1994 ዓ ም በሩዋንዳ በስልጣን ላይ የነበሩ አክራሪ የሁቱ ጎሳ አመራሮች የፖለቲካ ደጋፊዎቻቸውና የታጠቁ ሚሊሻዎች ስልታዊ የዘር ማጥፋት ወንጀልን በማቀነባበር ለ100 ያህል ተከታታይ ቀናት በተለይም በአናሳዎቹ የቱትሲ ማህበረሰብ አባላትና ለዘብተኛ ሁቶዎች ላይ እጅግ አሰቃቂ የሚባል ግድያ፣ የወንጀል ጥቃትና የሰብአዊ መብት ጥሰት ፈጽመዋል። በጥቃቱም ከ800 ሺህ በላይ ሰላማዊ ሰዎች በግፍ ሕይወታቸውን ማጣታቸው ይነገራል። ለዘር እልቂቱ መንስኤ የሆነው የሁቱ ጎሳ ተወላጅ የነበሩት የሀገሪቱ ፕሬዚዳንት ጁቬናል አብያሪማና ተሳፍረውበት የነበረው አውሮፕላን በተተኮሰ መሳሪያ ከተመታ በኋላ ሕይወታቸው ማለፉ ሲሆን ይህም ክስተት ቀደም ሲል እንደ ጎርጎራዊ አቆጣጠር በ1993 ዓ ም የሁቱና ቱትሲ ጎሳ አባላት በጋራ ጥምር መንግስት ለመመስረት የጀመሩትን የሰላም ጥረት እንዲደናቀፍ አድርጎታል። አካዙ በሚል ስያሜ የሚታወቀው ሁቱ መራሹ የፖለቲካ አመራሮችና የልሂቃን ኢመደበኛ የአደረጃጀት ቡድንም የዘር እልቂት ከመቀስቀሱ አንድ ዓመት አስቀድሞ በሩዋንዳ የቱትሲ ጎሳ አባላትን ለመፍጀት የሚረዳ እቅድ መንደፉ ይነገራል። ለዚህም እኩ የዓላማው ስኬት አባላቱ የራሳቸውን የራዲዮ ጣቢያ ኮሊንስ እስከ ማቋቋም ደርሰው ነበር። በሩዋንዳ የዘር ማጥፋቱ እልቂት እንደ ጎርጎራዊ አቆጣጠር በ1994 ዓ ም ሲቀሰቀስም እነዚሁ የፖለቲካ አመራሮችና ልሂቃን ጥላቻን በመስበክና የዘር ፍጅት ለሚፈጽሙ የሁቱ ነፍሰ ገዳይ ሚሊሻዎች ኢንተርሃሞይና ኢምፑዛ ሙጋምቢ ቱትሲዎች ከምድረገጽ እንዲጠፉ የሚያስገነዝቡ የአመፅና የጥላቻ ምልክቶችን በማስተላለፍ በማደፋፈርና ከዚህም ሌላ ግድያ እንዲፈጽምባቸው የሚፈልጓቸውን የቱትሲ ተወላጆች ስም ዝርዝር ጭምር እንዲገለጽ በማድረግ ሩዋንዳ የምድር ሲኦል እስክትመስል ቱትሲዎችና ለዘብተኛ ሁቶዎች በተገኙበት ቦታ ሁሉ እንደ እንስሳ እየታደኑ በግፍ እንዲጨፈጨፉ አመራር በመስጠት በዓለም አሰቃቂ ወንጀል እንዲፈጸም አድርገዋል፣ ተብለው ዛሬም ድረስ በታሪክ ሲወቀሱ ይኖራሉ። ለሩዋንዳው የዘርፍጅት የምጽአት ዘመን አሰቃቂነት አንድ ማሳያ የሚሆነው ከኪጋሊ 30 ማይልስ ርቀት በምትገኘው ትልቋ የኒማያታ ከተማ ነዋሪ ከነበሩ 120000 ዜጎች በ45 ቀናት የዘርፍጅት ከ6 ቱትሴዎች አምስቱ እንዲገደሉ ተፈርዶባቸው በሕይወት መትረፍ የቻሉት ከ50ሺ ያነሱ ብቻ ሆነው መገኘታቸው ነው። ይህን የዘር ማጥፋት ወንጀል ሲመሩ ከነበሩ ግለሰቦች መካከል ደግሞ የቀድሞ ባለሀብት ፊሊሲዮን ካባንጉ ስማቸው በግንባር ቀደምትነት ይጠቀሳል። ግለሰቡ የሟቹ ፕሬዝዳንት አብያሪማና የቅርብ ወዳጅና አማካሪ ብቻ ሳይሆኑ ሴት ልጃቸውና የፕሬዝዳንቱ ወንድ ልጅ በጋብቻ የተሳሰሩ ጭምር ነበሩ። በወቅቱ ለነበረው ሁቱ መራሹ ጊዜያዊ መንግስትና ለአክራሪ የሁቱ ገዳይ ሚሊሻዎች የሎጂስቲክ እና የገንዘብ ድጋፍ በማድረግ እንዲሁም የጦር መሳሪያ በማስታጠቅ ቀውሱ እንዲባባስ ከፍተኛ ሚና ተጫውተዋል ስትል የምትወነጅላቸውን የፎደ ዴፎንስ ናሲዮናል ድርጅት አንዱ መስራች ካቡጋ ዩናይትድ ስቴትስ ተጠርጣሪ ወንጀለኛው ያለበትን ለሚጠቁም አምስት ሚሊዮን ዶላር እሰጥ አለው ስትል አስታውቃ ነበር። ተጠርጣሪው ባለፈው ግንቦት ስምንት ሁለት ሺ አስራ ሁለት አመተ ምረት ፓሪስ አቅራቢያ በፖሊስ ቁጥጥር ስር ከመዋላቸው አስቀድሞ አንየሱዩህ ሴን አዝኒየር በተባለ አካባቢ እዛው ፈረንሳይ ውስጥ ማንነታቸውን ደብቀው ይኖሩ ነበር ተብለዋል። እንደ ጎርጎራዊ አቆጣጠር በ ዘጠኝ መቶ ዘጠና አራት አመተ ምረት በሩዋንዳው የዘር ፍጅትና በሰባት የተለያዩ ወንጀሎች ክስ ተመሠረተባቸው በኋላም ግለሰቡ ስማቸውን በመቀየርና ሐሰተኛ ሰነዶችን በመጠቀም ላለፉት 26 ዓመታት በጀርመን፣ በቤልጅየም ኮንጎ ኪንሻሳ፣ ኬንያና ስዊዘርላንድ ውስጥ ሀገር እየቀያየሩ በሽሽት መኖራቸውን የፈረንሳይ የፍትህ ሚኒስቴር አስታውቋል። ስሙን መግለጽ ያልፈለገ በሩዋንዳ የካቡጋ የትውልድ መንደር ሙኢንጋ ነዋሪ የሆነ አንድ ግለሰብ ተጠርጣሪው ለዘር እልቂቱ መባባስ ዋና ምክንያት ተደርጎ የሚጠቀሰው ጥላቻ ቀስቃሽ የራዲዮ ጣቢያ ከመስራቾቹ አንዱ ነበሩ ሲል ምስክርነቱን ሰጥቷል። muri jenoside yakorewe abatutsi yarashyikiye eriteremu እሱ በወቅቱ በሁቱና ቱትሲ ጎሳዎች መካከል የጥላቻን እሳት በማቀጣጠል የሚታወቀው የአርቲኤልኤም የሚሌ ኮሊንስ የራዲዮና ቴሌቪዥን ጣቢያ አንዱ መስራች ነበር። ግለሰቡ በርካታ ገጀራዎችን ለነፍሰ ገዳዮች በማከፋፈል በሺዎች የሚቆጠሩ ሩዋንዳውያን በአሰቃቂ ሁኔታ እንዲያልቁ መንስኤ ሆኗል። አሁን በካቡጋ መታሰር በጣም ደስተኞች ነን። ለሩዋንዳ ተላልፎ እንዲሰጥና የፍርድ ሂደቱ እዚሁ እንዲካሄድ ነው ፍላጎታችን። የዶይቼ ቬሌ የአፍሪካ ፕሮግራም ጋዜጠኛና ተንታኝ ፍሬድ ሙቡኒ የተባበሩት መንግስታት ስምምነት እንደሚያብራራው የሩዋንዳውን የዘር እልቂት በማስተባበርና በመደገፍ የወንጀል ተሳትፎ ነበራቸው የሚባሉ ተጠርጣሪዎችን የፍርድ ሂደት የመከታተል ስልጣን የተሰጠው በጸጥታው ምክር ቤት ስር የተቋቋመው ዓለም አቀፉ የወንጀለኞች ፍርድ ቤት ነው ሲል ይገልጻል። በእርግጥም ፌሊሴን ካቡጋ የዚህ ከፍተኛ ወንጀል የፈጸመ ቡድን አንዱ አካል ናቸው በዘር ማጥፋት ወንጀል እንደ መከላከያ ሚኒስትሩ አውግስቲን ቢዚማና እና በወቅቱ የደህንነት ኃላፊ የነበሩት ፕሮቴስት ሚራንያ ሚናም የላቀ እንደነበረ አይዘነጋም ሲል ጠቅሷል። ካቡጋ ኢዝ ኦፍ ኮርስ ዘ ቶፕ ዋን ዋይ በእርግጥ ካቡጋ ከዋናዎቹ አንዱ ናቸው። ለዚህም ነው በዓለም አቀፉ የወንጀል ችሎት የስምምነት መርህ መሰረት ጉዳያቸው በሩዋንዳ ችሎት መታየት የማይችለው። የመንግስታቱ ድርጅት ችሎት በከፍተኛ የመንግስት ባለስልጣናት፣ በታዋቂ ግለሰቦች እና በንግድ ድርጅቶች አማካኝነት የሚፈጸሙ ወንጀሎችን ይመረምራል። የዘር ማጥፋት ወንጀሉን ያደራጁና ያመቻቹ ተጠርጣሪዎችን ጉዳይ ማለቴ ነው። and የሩዋንዳ መንግስት በዘር ማጥፋት እልቂት ቀጥተኛ ተሳትፎ ነበራቸው በተባሉ ከአንድ ሺህ የሚልቁ ተጠርጣሪዎች ላይ በሰባት ከፍተኛ የወንጀል ክሶች የእስር ማዘዣ እንደቆረጠባቸውና ከእነዚህም መካከል ቢዚማናና ማራኒያ እንደሚገኙበት ይፋ አድርጓል። ዜግ በሚገኘው ዓለም አቀፉ ፍርድ ቤት የሩዋንዳ ወንጀልን የሚከታተሉት ዋና አቃቤ ሕግ ሰርጌይ ብራሜርት የግለሰቡ በፖሊስ ታድኖ በቁጥጥር ስር መዋል በሀገራት መካከል ትብብር ካል ለወንጀል ፈጽመው የሚሸሹ ተጠርጣሪዎች የትም መደበቅ እንደማይችሉ ያመላከተ ነው ሲሉ አስረድተዋል። ፍርድ ቤቱ ባለፉት ሁለት አስርት ዓመታት ውስጥ በ33 ሀገራት ውስጥ ተሸሽገው በሚኖሩ ከ1100 በላይ ተጠርጣሪዎች ላይ የፍርድ ቤት መያዣ ትእዛዝ አውጥቶባቸዋል። በሩዋንዳ የሚገኘው የፖሊስ ኃይልም ከዓለም አቀፉ የፖሊስ ኃይል ጋር በቅንጅት በውጭ ሀገራት በነፃነት የሚኖሩ የቀድሞ ወንጀለኞችን ተከታትሎ ለፍርድ ለማቅረብ በስፋት እየተንቀሳቀሰ ነው ብለዋል። የዶይቼ ቬሌ ጋዜጠኛ ሙቡኒ እንደሱ እምነት ከሆነ አሁንም በመቶዎች የሚቆጠሩ ተጠርጣሪዎች በአፍሪቃ ከፍተኛ ቁጥር ያላቸው በወንጀል ተፈላጊ ግለሰቦችም በአውሮፓ በስደት ተሸሽገው ይገኛሉ ነው ያለው። በመቶዎች የሚቆጠሩ ተጠርጣሪዎች እንደ ዩጋንዳ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ማላዊ፣ ካሜሩን አሊያም ዚምባብዌን በመሳሰሉ የአፍሪካ ሀገራት ተሸሽገው ይገኛሉ። ከፍተኛ ቁጥር ያላቸው በወንጀል ተፈላጊ ግለሰቦችም በአውሮፓ በተለይም በፈረንሳይ፣ ቤልጅየም፣ ኔዘርላንድ ወይም ጀርመን ውስጥ ማንነታቸውን ደብቀው ይኖራሉ የሚል ስምምነት አለ። ተጠርጣሪ ወንጀለኞቹ ለረዥም ጊዜያት ሳያዙ ተደብቀው ሊኖሩ የሚችሉት እንዴት ነው ለሚለው ጥያቄም ዘገባው ሲያብራራ አብዛኛዎቹ ወንጀል ፈጻሚዎች ከፍተኛ ሀብት ስላላቸውና ከሚሸሸጉባቸው ሀገራት የመንግስት አመራሮች ጋርም የጠበቀ ግንኙነት ስለሚፈጥሩ ነው ሲል ይፋ አድርጓል። ከዚህ ሌላ ጉቦና ማማለያ ለሰዎች እንደሚሰጡ የሚገልጸው ጋዜጠኛ ሙቡኒ ከሟቹ የቀድሞ የዚምባብዌ ፕሬዚዳንት ሮበርት ሙጋቤ ጋር አንዳንዶቹ በቀ ቅርብ የተቆራኙ እንደነበሩ እናውቃለን ሲልም በምሳሌ ያብራራል። የእነዚህ መንግስታት የጸጥታ ኃይሎችም ወንጀለኞቹ ታድነው በዓለም አቀፍ የወንጀል ችሎት ፊት እንዳይቀርቡ ጥበቃና ከለላ ያደርጉላቸዋል ብለዋል። በአውሮፓ ሀገራትም ቢሆን ፖሊስና የፍትህ አካላት ከአሁን ቀደሙ ወንጀለኞቹን ለህግ የማቅረቡን ጉዳይ ወደ ጎን ገሸሽ ያደረጉት ሲሆን በዓለም አቀፍ ችሎት የሩዋንዳን ወንጀል ከሚከታተሉ ምርማሪዎች ጋርም በበቂ ሁኔታ አልሰሩም የሚል እምነት እንዳለውም ገልጸዋል። ሩዋንዳ በፈረንሳይ ተሸሽገው ይኖራሉ ተብለው የሚጠረጠሩ ሰላሳ ህል የዘር ማጥፋት ተጠርጣሪ ወንጀለኞች ለዓለም አቀፉ ችሎት ተላልፈው እንዲሰጡላት የፍርድ ቤት የማሰሪያ ትዕዛዝ ብትሰጥም እስካሁን በቂ ድጋፍ አለማግኘቷን የሩዋንዳው የፍትህ ሚኒስትር ጆን ስቶን ቡሲንጌም ለዶቼቤሌ ተናግረዋል። ከእነዚህ መካከል የቀድሞ የሩዋንዳው ሟች ፕሬዚዳንት ባለቤት አጌት ሀቢያሪማናና የመንግስት ስራዎችና ኢነርጂ ሚኒስትር የነበሩት የሰንት ሪኪክ ተጠቃሽ ናቸው። በመረጃችን መሰረት የወንጀል ተጠርጣሪው ግለሰብ በተገኙበት እንዲያዙ በዓለም አቀፉ ፍርድ ቤት የክስ ዋራንት ቢቆረጥባቸውም ላለፉት 25 ዓመታት በበርካታ የአውሮፓ ሀገራት በነፃነት ሲዘዋወሩ ነበር። በየትኛውም ሀገር ግን አልታሰሩም። ፈረንሳይ አሁን ከእኛ ጋር መልካም ትብብር ማድረጓና ተጠርጣሪውን በቁጥጥር ስር መዋሏ አስደስቶናል። ይህም ግንኙነታችንን ወደ አዲስና የተሻለ ደረጃ ከፍ የሚያደርገው ነው። ይህ መልእክት ለመላው ዓለም ጥሩ የማንቂያ ደውል ነው። አሁንም ለሁሉም ሀገራት የተሸሸጉ ተጠርጣሪ ወንጀለኞችን ለፍርድ እንድናቀርባቸው አሳልፈው እንዲሰጡን ነው የምንጠይቀው። በፌሊሲየን ካቡጋ ላይ የተጀመረው የፍርድ ሂደት በሩዋንዳ ዘር ጭፍጨፋ ወንጀል የተሳተፉና የተባበሩ ሌሎች የተሸሸጉ ተጠርጣሪ ወንጀለኞች ላይ የተጀመረውን የአደና ዘመቻ ያጠናክረዋል የሚል እምነት እንዳላቸው የዓለም አቀፉ የሰብአዊ መብቶች ጥበቃ ኔትወርክ ፕሬዚዳንት ፓትሪክ ቦድዋም ተናግረዋል የጉዳይ ዓለም አቀፉ የወንጀል ችሎት ካሁን ቀደም ያወጣቸውን የእስር ማዘዣዎች ዳግም ለማስፈጸም ያግዛል። ዓለም አቀፍ የሕግ መርሆች ተፈጻሚነትም እንደገና መነቃቃት ይጀምራል ነው ያሉት። ቦዶዋ በሩዋንዳው የዘር ጭፍጨፋ ወንጀል ከፍተኛ ሚና ነበራቸው የሚባሉትና የእልቂቱ አንዱ ጠንሳሽ ፌሊሲን ካቡጋ ከ26 ዓመታት ሽሽት በኋላ በዓለም አቀፉ ማህበረሰብ ትብብር ታድኖ ለፍርድ መቅረብ በዓለም ዙሪያ በወደፊቱ አፍሪካም ሆነ በየሀገራቱ የዘር ፍጅትና የሰው ልጅ ላይ አሰቃቂ ሰቆቃ ለሚፈጽሙ አምባገነኖችና ወንጀል ኞች ሁሉ አስተማሪና ጥሩ የማንቂያ ደውል ሆነው ተቆጥረዋል። አድማጮቻችን፣ የዛሬው ዝግጅት በዚሁ አበቃ። እንዳልካቸው ፈቃድ ነኝ ደናውኑ